በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 15 2013 ዓም ዝግጅታችን ጀመረ። ፍርድ ቤትን በተቋም ማንኛውም ጫማ ቀተኛም ካልሆነ ጫማ በጣም መጽሐፍ ነው የሚከራው የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ የምሽቱ እንግዳችን ናቸው። ከዜናው በኋላ ታዳምጧቸዋላችሁ። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። አፍጋኒስታን ያሉ አሜሪካውያንንና ታሊባን መቆጣጠሩን ተከትሎ ሀገር ጥለው ለመሰደድ እየተሯሯጡ ያሉትን አፍጋኖችንም አፋጥነን እናስወጣለን ሲሉ ፕሬዚደንት ጆ ባይደን ቃል ገብተዋል። የዩናይትድ ስቴትስ ወታደሮችን በሙሉ አስወጥቶ የማጠናቀቁ የጊዜ ገደብ አስር ቀን ብቻ ነው የቀረው። በሺዎች የተቆጠሩ የአፍጋኒስታን ዜጎች ካቡል አውሮፕላን ጣቢያ እየተጠባበቁ ናቸው። እንደ አውሮፓውያን አቆጣጠር ከነሐሴ 14 ወዲህ 13 ሺህ ሰዎች በዩናይትድ ስቴትስ ወታደራዊ አውሮፕላኖች እየተሳፈሩ መውጣታቸውን ዋይት ሀውስ አስታውቋል። ፕሬዚደንት ባይደንም በታሪክ በግዝፈቱና በፈታኝነቱ ወደር ከሌላቸው የማጓጓዝ እንቅስቃሴዎች አንዱ ሲሉ ገልጸውታል። በሌላ በኩል የፈረሰው የአፍጋኒስታን መንግስት ታማኝ የሆኑ ጸረ ታሊባን ተዋጊዎች ሶስት ከተሞችን መያዛቸው እየተዘገበ ነው። የታሊባን ወገን የሆኑ ማህበራዊ መገናኛ ገጾችም አረጋግጠውታል። የተሰደዱት ፕሬዚደንት አሽራፍ ጋኒ ምክትል ፕሬዚደንት የነበሩት አምሩላህ ሳለህ ታሊባን ላይ ጠንካራ ውጊያ እንከፍትበታለን ሲሉ ትናንት ዛቻ አሰምተው ነበር። ጋኒ መሰደዳቸውን ተከትሎ ሳለህ ህገ መንግስቱን ጠቅሰው አሁን እንግዲህ ፕሬዚደንቱ እኔ ነኝ ብለው ካሉበት ክፍለ ሀገር አውጀዋል። በሌላ በኩል የታሊባን መሪዎች ካቡል ውስጥ ከቅድሞቹ ተቀናቃኞቻቸው ከነበሩ መሪዎች ጋር መነጋገራቸውን ቀጥለዋል። ዩጋንዳ የአፍጋኒስታን ስደተኞችን ተቀብላ መጠለያ ስለምትሰጥበት አኳኋን ሀገራቸው ከዋሽንግተን ጋር እየመከረችበት እንደሆነ የውጭ ጉዳይ ሚኒስትሩ ገልጸዋል። የዩጋንዳ የውጭ ጉዳይ ሚኒስትር አልሃጂ አቡበከር አዶንጎ ጄጄ ሁለት ሺህ የአፍጋን ስደተኞችን መቀበል እንችላለን ብለዋል። ቀደም ብሎ የዩጋንዳ ፕሬዝደንት የዌሪ ሙሴቪኒ የአፍጋን ስደተኞችን በጊዜያዊነት ተቀብለን ለማስጠለል ዝግጁ ነን ብለው እንደነበረ ይታወሳል። አንዳንድ ተንታኞች ግን ነገሩ የአፍሪካ ጸጥታ ላይ ችግር ሊያስከትል ይችላል እያሉ ናቸው ታጣቂዎች ከስደተኞች ጋር ተደባልቀው ገብተው አፍሪካ ውስጥ የሽብር ጥቃት ሊያደርሱ ይችላሉ ብለው ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡባዊ ኒጀር ውስጥ በደረሰ ጥቃት ቢያንስ 16 ሰዎች መገደላቸው ተዘግቧል። አካባቢው ጽንፈኛ እስላማዊ ታጣቂዎች በዚህ የአውሮፓውያን ዓመት ብቻ በተደጋጋሚ ሲቪሎችን የገደሉበት መሆኑን የአካባቢው ባለስልጣናት አስታውቀዋል። ማንነታቸው ያልታወቀ ታጣቂዎች ሰዎቹን የገደሏቸው ትናንት በአርብ ጸሎት ላይ እንዳሉ ተኩስ ከፍተው መሆኑን የከተማዋን ከንቲባ ጠቅሶ ሮይተርስ ዘግቧል። ከዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች ስንሸጋገር በፍጥነት የሚተላለፈው ዴልታ የተባለው የኮሮና ቫይረስ ዝርያ የበረታባት ደቡብ አፍሪካ አሁን አዋቂ እድሜ ላይ ያሉ ዜጎቿ በሙሉ ክትባቱን መውሰድ እንደሚችሉ ይፋ አድርጋለች። በዩናይትድ ስቴትስ ዜና ደግሞ ለተከተቡ አሜሪካውያን ተጓዦች ካናዳ ድንበሯን የከፈተች ቢሆንም ዩናይትድ ስቴትስ የግድ አስፈላጊ ላልሆነ ጉዳይ በመኪና ለሚደረጉ ጉዞዎች የዘጋችውን የካናዳና የሜክሲኮ ድንበሯን እስከ አውሮፓ መስከረም 21 ቀን ድረስ ተዘግቶ እንዲቆይ ውሳኔ መስጠቷ ተገልጿል። በሌላ ዜና ደግሞ የዩናይትድ ስቴትስ ፍሎሪዳ ኦርላንዶ ከተማ ነዋሪዎች ለሚቀጥሉት ጥቂት ሳምንታት ውሃ እንዲቆጥቡ ማሳሰቢያ ተሰጥቷቸዋል። ውሃውን ለማጣራት የሚውለው ፈሳሽ ኦክሲጂን እጥረት በመፈጠሩ መሆኑ ነው የተዘገበው። እጥረቱ የተፈጠረው ከኮቪድ-19 ወረርሽኙ በተያያዘ መሆኑ ተጠቁሟል። በሌላ ዜና አውስትሬሊያዋ ሜልበርን ከተማ ውስጥ የኮቪድ-19 ወረርሽኝን ለመግታት እንደገና ስራ ላይ የዋለውን የእንቅስቃሴ እገዳ እየተቃወሙ ሰልፈኞች ከፖሊሶች ጋር መጋጨታቸው ታውቋል። በመጨረሻም የዩናይትድ ስቴትስ ምስራቃዊ ጠረፍ አካባቢዎች ዛሬ ከባድ የውቅያኖስ ማዕበል ያጀበው ዝናብ እየመታቸው ነው። ማምሻው ላይ ጉልበቱ እየተጠናከረ የሚሄደው ሄሪኬን ሄንሪ የተባለው ከባድ ንፋስና ዝናብ ከሰሜን ካሮላይና ያነሳ ማሳቹሴትስ ድረስ ያሉትን የጠረፍ አካባቢ ነዋሪዎች አስግቷቸዋል። ዛሬ ማለዳ በሰዓት 320 ኪሎ ሜትር ፍጥነት በሚነጉድ ንፋስ ሰሜን ካሮላይና ጠረፍ አካባቢዎች ላይ ዶፍ አውርዶባቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 15 2013 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ዝግጅቶቻችንን እንዲሁ በየጊዜው ከዚያው መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94.3 ላይ እንደመጣለን። አሁን ለምሽቱ ወደ ያዝነው ነው ቀዳሚ ዝግጅታችን እንለፍ። ቀዳሚው ዝግጅታችን ከኢትዮጵያ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር የተደረገ ቃለ ምልልስ ነው። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ነሐሴ 7 2013 ዓ ምት በህገ መንግስት አጣሪ ጉባኤ የተከናወኑ ተግባራትና የወደፊት የትኩረት አቅጣጫዎችን አስመልክተው በጽህፈት ቤታቸው ለጋዜጠኞች መግለጫ ሰጥተው ነበር። ይህንን መግለጫ መነሻ በማድረግ ለቃለ ምልልስ ጋብዘናቸዋል። ወደ ቃለ ምልልሱ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እናመሰግናለን። እኔም በጣም እሺ ወደ ጥያቄ ልለፍ። ና ሰሞኑን በ2013 ዓ ም በፌዴራል ጠቅላይ ፍርድ ቤት የተከናወኑ ዋና ዋና ጉዳዮችን በተመለከተ ገለጻ አድርገው ነበር ና በዛ ገለጻ ላይ የፌዴራል ፍርድ ቤቱንና የዳኞች አስተዳደር ጉባኤን የሚመለከቱ ሁለት መሰረታዊ አዋጆችን ማውጣታችሁን በእነርሱ ላይ ተመስረታችሁ ደግሞ ብዙ ደንቦችና መመሪያዎችን እያወጣችሁ እንደሆነ ገልጸዋል። ና እንደው ከነዚህ ውስጥ በፍትህ አሰጣጥ ላይ ለውጥ ሊያመጡ ይችላሉ የሚሏቸው መ መመሪያዎች ምን ምንድን ናቸው? በድጋሚ የምታገናለሁን ሲሆን እንደጠቀስኩት የፍርድ ቤቱን ሪፎርም መልክ ለማስያዝ እና ቀጣይነት ባለ ሁኔታ ስርአት ለመዘርጋት ሁለት በጣም ወሳኝ የሆኑ አዋጆች ያስተዋል። አንደኛው አዋጅ እንደጠቀስው የፌደራል ፍርድ ቤቶችን አደረጃጀትና ስልጣን የሚመለከት ነው። ሁለተኛ ደግሞ የዳኞች አስተዳደር ጉባኤ የሚመለከት ነው። ይህም የዳኞችን ገቫኖ የሚመለከት ነው ማለት ነው። እና በዛ ላይ ተመስርቶ መመሪያዎች፣ ደንቦች ወጥተዋል፣ ወደ ፊትም ይወጣሉ። እንደ ዋና ዋናዎቹ ናቸው ብናቸው በተመለከተው እንደተመለከተ መመሪያዎችን መመሪያችን ለመጥቀስ ይችላለ ባጭሩ ለምሳሌ ሰሞኑን በደንብ እያስተዋወቅ ነው ደግሞ የጉዳዮች ተሰባሰብ ለምን ለመመሪያ አለ። ይህም ጉዳዮች ቅደም ተከተላቸውን እንዳመጣጣቸው፣ እንዲሁም ደግሞ እንደ ውስብስብነታቸው መቼ ፍርድ ቤት መጥተው መቼ መጠናቀቅ አለባቸው የሚል መመሪያ ወጥቷል። ሌላ መጥቀስ የሚያስፈልገን የዳኞች የስነ ምግባር ደንብ፣ ይህም በጣም በተለይ ተጠያቂነትን ከማረጋገቱ አንጻር በጣም ጠቃሚ መመሪያ ነው የምለው። ይህንንም በሌላ መመሪያ የሚጠቀስ መመሪያ መታወት እንችላለን። ሌላው የድጋፍ ሰራተኞች ወደፊት ድጋፍ ሰራተኞች ከስቢሳዙ ወደ ፍርድ ቤታችን መጥተው ፍርድ ቤቱ ራሱ ነው ድጋፍ ሰራተኞችን የሚያስተዳድረው። ምክንያቱም ለዳኝነት ተቋሙ አጋዥ የሆነ የድጋፍ ሰራተኛ ማደራጀት ስለሚያስፈልግ ወደፊት ፍርድ ቤት ስለሆነ የሚያስተዳድረው።

እንግዲህ ነዚና ሌሎች በርካታ የአሰራር ስርዓት ለመዘርጋት የሚረዱን መመሪያ ስመደንቦች ለማውጣት ላይ ሰሞኑን እኛም እያስተዋወቅን ያለ ነው። ውስብስብ የሆኑ ጉዳዮችን ጨምሮ የጉዳዮችን በፍጥነት መቼ መጥተው መቼ ሄዳሉ የሚለው የፍጥነት አሰራርን የተመለከተ ነው ብለዋል። ና ይህንን አስመልክቶ የሚነሱ ነገሮች አሉ። በተለይ ደግሞ ውስብስብ እንዳሉት የፖለቲካ ጉዳዮችን ጨምሮ ይዘገያሉ የምስክር አሰማም ሂደት ላይ በጣም መዘግየት አለና፣ የተወሳሰበ አሰራር አለ በሚል ይጠቀሳል። እነዚህንም ተመልክታችኋቸዋል? ለእነዚህም የሚሆን መፍትሄዎች አሉ? እንግዲህ እዚህ ጋር አንድ ዘጋጣሚ የምናገር የሚፈልገው ነገር ሁሉ ጊዜ በህዝቡ አስተያየት አለ። አንድ ጉዳይ አለ፣ የትግሬ ጉዳያችን በተመለከተ ያምንድነው የፍርድ ቤት ሰው ጉዳይ በፍርድ ቤት ከመጣ ጉዳዮች በፍጹም ተለያዩ ቁም በጣም ህግን ሊወስዳሉ የሚለው ነው። ይሄ በአንድ በኩል የእውነትነት አለው። በሌላ በኩል ግን በተለይ የጥረት ጊዜዎችን መረጃ የዚህ አመትን መረጃ ብንመለከት በዚህ አመት ፍርድ ቤቶችን ፍርድ ቤቶች ማለት መጀመሪያ ደረጃ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ወደ መቶ ሰባ ሺህ ኬዞችን ዲስፖዝ አድርጋ ማለት ውሳኔ ይሰጣል ለመተሰራሽ ጉዳያች ከነዚህ መቶ ሃምሳ ሺ የሚሆኑ በአንድ አመት ውስጥ ነው ተሰርተ ይጠቃለበት ውሳኔ ያገኘት እና ይሄ አሁንም በቂ ግንዛቤ የለው። ምክንያቱም ጉዳያቸው ሰው በአገልግሎቱ ረክተው የሄዱ ሰዎች ብዙ ጊዜ አይናገሩም። ነገር ሲል ደግሞ በተለያየ ምክንያት ፍርድ ቤት ውስጥ የሚቆዩ ጉዳዮች አሉ እና ብዙ ጊዜ ስለ ችግሩ የሚናገሩት ሮሮ የሚያሰሙት ጉዳዮቻቸው ቶሎ ያልተወሰነላቸው ሰዎች ናቸው። ስለዚህ ምን ለማለት ፈልጌ ነው? ፍርድ ቤት ጉዳዮች ቶሎ ይወሰኑ የሚለው ጠቅላላ አነጋገር ትንሽ አስቸጋሪ ነው። ምክንያቱም ቶሎ በፍጥነት እየተወሰኑ ያሉ ጉዳዮች አሉ። ለእርግጥ ደግሞ ትክክል የማይከት ፍርድ ቤት ደግሞ የሚቆዩ ጉዳዮች አሉ እንደ ውስብስብነታቸው በግራ ተቀኝ የተተለፉ ጠበቆች በዚህ የተለያዩ ጥያቄ ያሉት ይችላሉ። ጣልቃ ገብንም የሚል ወገን ሊመጣ ይችላል። ያ ሌላ ቀጠሮ ሊያስቀብር ይችላል። በትዕዛዝ ላይ የተለያዩ የግባኞች ሊመጡ ይችላሉ። አንዳንድ ጉዳይ ደግሞ ለምሳሌ አልቆ ለሶስት አመቶች ተ ከበድ ድረስ ከተወሰነ በኋላ ሌላኛው ወገን በተለይ አዲስ መስደጃ ይቻለን በአዲስ መስሉ ክስ የሚጀምርበት ጊዜ አለ እንደዚህ አይነት ጊዜ ሁለት ሶስት ጊዜ በአዲስ ጉዳዮች ይታዩ ሲስተም ውስጥ ይጠቅላለ ብዙ ሊቆዩ ይችላሉና፣ እንዲህ አይነቶቹ በእርግጥ ሰዎችንም ያስከፉ ይችላሉ። ግን አንዳንዱ ደግሞ ስለ ስርአቱ በሚፈቅድላቸው መሰረት ነው። ሰዎቹ የሚከራከሩትንም ዳኞችን አቅም በላይ ሁኔታ አለ እና ሁሉም እንዳንድ አይን ለማየት ስልምና ትፈልግ ነው። ያም ሆኖ አካባቢያችንን በማሻሻል ቅድም የጠቀስ መመሪያ ደግሞ በመተግበር እንደገና ደግሞ የደጋ ሰራተኞቻችን ሰውን ማዕከል ያደረገ አገልግሎት ሰጥተው ጊዜ እያምኩን እንዲያጠገኝት የምናደርግ መሆን። እርስዎ ወደዚህ ስልጣን በመጡበት ጊዜ በአዲስ የማሻሻያ አሰራር ወይም ሪፎርም የመጀመሪያ እርምጃ የፍርድ ቤት ነፃነትን ማረጋገጥ እንደሆነ ገልጸው ነበረና ከዚህ አንጻር የዳኞችና የተቋሙን ነፃነትና ገለልተኝነት በማረጋገጥ በኩል ምን ሰራችሁ? ምን ምሳሌ ሲጠቅሱልናል? ይሄን ሰራን ካሉ እንግዲህ ዳኞች እና ደግሞ ፍርድ ቤት እንደተቋም የሚጣምትን የማረጋገጥ ጉዳይ እኔም ሚናግ የስራ ባልደረቦች፣ እንዲሁም ዳኞች እና በተለያየ የፍርድ ቤቱ ማህበረሰብ አንድ የምንኮራበት ጉዳይ ነው ብዬ ነው የማስበው ነው። በሌላ ደረጃም ታሪካዊ ነው ብዬ ብናገርም ማጋነን መሆን አይመስለኝም። በአሁኑ ጊዜ ፍርድ ቤቱ እንደተቋም ማንኛውም ጫና ቀጥተኛም ከሆነ ቀጥተኛም ካልሆነ ጫና በጣም መጥፎ ነው የሚሰራው። ይህም ማለት ከአስፈጻሚ ክፍል ከህግ አውጭ ክፍል ወደ ፍርድ ቤቶች ላይ የሚደረግ ጫና ላይ የሚመጣ ጫና የለም። ይህንም በሙሉ አፌን ሞልቼ ነው የምናገረው። ከዛም አልፎ ለምሳሌ አንዳንድ መገለጫ የሆኑ ሁኔታዎች ውስጥ አሉ። እንደ በጀት፣ በጀት ጥያቄን በተመለከተ ቤት በአሁኑ ጊዜ እንደ ከዚህ ቀደም በሚኒስትር ፋይናንስ በኩል ሳይሆን ቀጥታ ህገ መንግስቱ ላይ የተመለከተው መሰረት ከፓርላማ ጋር በመነጋገር ነው በጀት የምናስፈቅደው። ያም ሆኖ ዞሮ ዞሮ የመንግስት አማካሪ እና ከጠቅላላ የበጀት እቅዱ የገንዘብ ሚኒስቴር ጋር ገንዘብ ሚኒስቴር ነው ፓርላማውንም ቢሆን የሚያማክረው ግን ቢሆኑ ህገ መንግስቱ በነገገው መሰረት ቀጥታ ከፓርላማ ጋር የበጀት ጥያቄ አቅርበን ነው የምናስፈቅደው። እና እንዲህ አይነት ጥሩ አመላካቾች ያሉ በነጻነታቸው ዳኞች እንግዲህ ምናልባት ከኔ በለጠ እነሱ በቀጥታ ብትጠይቋቸው ይሻላል። በየደረጃ ያሉ አመራሮችን የሆኑ ዳኞች በአሁኑ ጊዜ ሕግን ብቻ መሰረት አድርገው ስራቸውን እንዲሰሩ በተለያዩ መድረኮች መግለጫ ይሰጣቸዋል። እነሱም ደግሞ ይህን አምነው ተቀብለው ስራቸውን በነጻነት እየሰሩ ነው ያሉት። ለዳኞች ነጻነት ሌላ ተጨማሪ ገዛ ያደረጋል ብለን የዳኞች ደመወዝ እንዲሻሻል፣ ዳኞች ደግሞ የመኖሪያ ቤት እንዲያገኙ ይሄ ሁሉ ድጋፍ ተደርጓል እና በአሁኑ ጊዜ በሚወቱ ነት ውሳኔም የዳኞችን ነጻነት ማየት እንችላለን። ምሳሌ የመንግስት ፍላጎት እንኳን አለባቸው በሚባሉ ጉዳዮች ላይ ዳኞች የተለያዩ ውሳኔ ይሰጣሉ። ለምሳሌ አንድ ፍርድ ቤት የተሰጠውን ውሳኔ ሌላው ልትያጸናው ነገነመ ሽሽረው ይታያል። ይሄ ማለት ነው ደግሞ ራሳቸው በመሰላቸው መንገድ ህጉን ተከትለው የህግ ትርጉም እየሰጡ ውሳኔ እየሰጡ ነው ማለት ነውና በዚህ ረገድ ውቀት ያገኝ መጠቅሰ ጉዳይ ነው ለማሳትን ጠጠፋዋለ እስቲ ወደዛ ወደ ምርጫ ጉዳይ እንሄድ። ከምርጫ ጋር በተያያዘ ሰባ አራት የክስና የቅሬታ ጉዳዮች ወደ ፍርድ ቤት እንደ መጡ በሰጡት ማብራሪያ ላይ ገልጸዋል። እና እንዴትና በምን ፍጥነትና በገለልተኝነት ነበረ ፍርድ ቤቶቹ ጉዳዮቹን የተመለከቷቸው? ምርጫን አስመልክቶ እንግዲህ እኛ በርከት ያሉ ክርክሮችን ሊመሱ ይችላሉ ወይም ደግሞ በጣም ወሰት ያሉ ችግሮችን ከምርጫ ጋር ተያይዘ ይመጣሉ የሚል ልምት ወስደን በጣም በጥሩ ሁኔታ ነበር ዝግጅት የተደረገው። ለዳኞች ስልጠና ተሰጥቷል። እንደገና ደግሞ በጠቅላላ ከፍርድ ቤት የድጋፍ ሰራተኞች ሚኒስትር የተባሉችን ጭምር ዝግጅት አርገን እንደገና ደግሞ ልዩ ማለት ችሎቶች ራሳቸውን ይቻሉ የሚጻ ችሎቶች ደግሞ ወደ ሀያ አራት የሚሆኑ በሶስት ፍርድ ቤቶች ተደራጅተው ነበረ።

በምርጫ ሕጉ የተቀመጡ የጊዜ ገደቦች አሉ። መሰኛ ቅረብ አለበት፣ አንድ ጉዳይ መለ መወሰን አለበት የሚለው በቀናት ትምህርት ነው የተቀመጠው። ጉዳይ ታሳቢ የሚያደርግ ማለት ነው። ስለዚህ በፍርድ ቤቶቻችን የተቀመጠው ጊዜ ገደቦች በጣም ነው ውሳኔዎች በተቀላጠፈ ሁኔታ ነው የተስተናገዱት። ውጤታቸውን በተመለከተ ቅድም ባልኩት ዳኞች በአሁኑ ጊዜ በነጻነት ስለሆነ ውሳኔ የሚሰጡት የምርጫ ቦርድ የሚሰጣቸው ውሳኔዎች የተለወጡበት ሁኔታ አለ። እንደገና አልፎ አልፎም የጠበቁበት ሁኔታ ሊሆን ይችላል። ዞሮ ዞሮ በአሁነት ህግን ተከትለው ውሳኔ መስጠታቸውን ነው የሚያሳየው። አንዳንዱ ውሳኔ ይታይማል። በዚህ ውሳኔ ነው የምንገለገስበት ማለት አይደለም። ትችትን ሊቀርብበት ይችላል። ነገር ግን ዳኞቹ ህጉን ተከትለው እስከሰሩት ማንንም ለማስደሰት ወይም ደግሞ ለማስቀየም ስላልሆነ ነው የሚሰሩት። በዚህ ትምህርቱ እንግዲህ እስከመጨረሻ ያበጠፍት ወይዝበት ውሳኔዎችን ሲሰጡ ቆይተዋል። አሁንም ጥቂት ጉዳዮች እየታየ ያለ እንግዲህ ፍርድ ቤቶች በሙስና ጉዳይ ላይ አሁንም ስሙ ከመነሳት ወይም ስማቸው ከመነሳት አላመለጠም። በተለያየ መልኩ ይነሳል እና በተጠያቂነት ዙሪያ የደረሳችሁበት ድምዳሜ ማጣራት ወይም ውሳኔ አለ ከሆነስ ለውጥ ለማምጣት ያደረጋችሁት ምን ጥረት? እንግዲህ ያው እንዳልሽው በዚህ በአጠቃላይ በሰነ ምግባር ጉዳ ስፔስ ምካልም ከምስል መንቀጣ በተያያዘ ያው በእርግጥ ስደቤቶች ብቻ ስም አይደለም በተለያየ ተቋማት ስም ይነሳል። በተለይ ደግሞ በተለይ ደግሞ ፍርድ ቤት ካለው የስራ ጠባይና ካለው ኃላፊነት አንጻር ይሄ ችግር ይነሳል። እንግዲህ ሁለት ነገር የፍርድ ቤት ወይም የዳኞች ተነሳ ማለት እውነትም ሊሆን ይችላል፣ ላይሆኑ ይችላል። ምክንያቱም አንድ ተከራካሪ ያልጠበቀው ውሳኔ ከተወሰነበት ወይም ከተወሰነበት አይ ዳኛው ተሳስቶ ነው ወይም ተሳሳተ ነው ሕጉን ሲተረጉም የምን ትክክለኛ ውሳኔ ነው የማለት ሁኔታ የለም። ያው ሁሉ ጊዜ የመጠራጠር ሁኔታ ሙትና ነው እንዲህ የማለት ሁኔታ አለ። በሌላ በኩል ደግሞ የሚባሉት አንዳንድ ነገሮች የሚመጡት እውነተኛ ሊሆኑ ይችላሉ። ስለዚህ በዚህ ረገድ ምንድን ነው በተለይ በቀደምም በሰጫት መግለጫ ላይ እንደጠቀስኩት በሁለት ሺህ አስራ አራት ሲሆን እዚህ ጉዳይ ላይ ልዩ

አሁን በሁለት ሁለት አመት በነጻነት ላይ እየሰራ መገደ ሁለተሻሰባት ደግሞ የተጠያቂነት ጉዳይ ትልቅ ትኩረት የሚሰጠ ጉዳይ ነው። በቴክኒክና በቴክኖሎጂ የታገዙ ግልጭ ግልጽ ችሎቶችን ከማደራጀት አሰራሮችን ከማቀላጠፍና መረጃ ከመስጠት አኳያ ምን እየሰራችሁ ነው? እንግዲህ ፍርድ ቤታችን በቴክኖሎጂ የታገዘ ለማድረግ ተጨማሪ ጥረቶች እየተደረጉ ነው። እነቱን ለመናገር በፍርድ ቤቱ ታሪኮች ቴክኖሎጂን ለማስተዋወቅ ቀደም ሲል ነው ጥረቱ የተጀመረው። ነገር ግን በየዓመቱ እያደገ የመጣ አይደለም እና በመካከሉ በጣም ጉዳዩ ተረስቶ ነበረ። አሁን ይህንም እያሳደግን ለመምጣት ጥረቶች እየተደረጉ ነው። ለምሳሌ ወደ አርባ አንድ ርቀት የርቀት ችሎቶች ያሉ በየክልሉ በፍርድ ቤቶች በክልል ፍርድ ቤቶች እና ማረሚያ ቤቶች የቪዲዮ ኮንፈረንስ አገልግሎት በመስጠት ከክልል ችሎቶችን ለማካሄድ እየቻሉ ነው። ከዛም ባለፈ ደግሞ በተለይ ለጠቅላይ ፍርድ ቤት የሚሰበር ችሎት ይግባኝ የሰበር አቤቱታ ማቅረብ የፈለጉ ሰዎች ዘጠኙ ክልሎች በኢፋይልን በሚነበስበት መዝገብ መክፈት ይችላሉ። እነዚህ ነገሮች ሲታዩ የህዝቡን መጉላላት እንዲሁም ደግሞ በውጥቅነት ባላት ከፍተኛ አዎንታዊ የሆነ ተጽዕኖ አላቸው። ከዚህም በተረፈ እዚህ ፍርድ ቤቶቻችንን ውድ ተገልጋዮች ከርቀት ሆነው ስለቀጠሩ እና መዋቅ ለሚፈልጉት ጉዳይ መረጃ እንዲያገኙ የተለያዩ ቴክኖሎጂ አገልግሎቶችን በማስታወቅ ላይ እንገኛለን እና ከዛም ባለፈ ደግሞ ትልቅ ትልቅ ፕሮጀክት ዋይድ ኤሪያ ኔትወርክ የምንለው ትልቅ ፕሮጀክት ይህን ከሶስት ፍርድ ቤቶች በርካታ ችሎቶች አሉ። እነችን በማገናኘት አሁን በሚደረገው ፋይል በአካል በማጓጓዝ በቅርታ ኔትወርክ አድርገን የመገናኘበት መንገድ ለመፍጠር የሚያስችል ትልቅ ነው። የመንግስት እራሱ የሚለቅፈው ፕሮጀክትን በጣም እናመሰግናለን። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ በአድማጮች ስም እጅግ አድርገን እናመሰግናለን። አድማጮች በድምፁ ላይ ለተፈጠረው አድማጮች ለድምፁ ጥራት ይቅርታ እንጠይቃለን። የቃለ ምልልሱን ሙሉ ክፍል በጽሁፍ ለማንበብ ዌብሳይታችንን ጎብኘት አድርጉ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንለፍ። በሰላም ሚኒስቴር አስተባባሪነት ከዩኒቨርሲቲ ተመርቀው ስራ ያለያዙ አስር ሺህ ወጣቶች ከመላ ሀገሪቱ ተመልምለው ከአርባ አምስት ቀናት ስልጠና በኋላ በመላ ሀገሪቱ በበጎ ፈቃደኝነት ተሰማርተው ይገኛሉ። በዚህ ዘርፍ ከተሰማሩት መካከል የድሬዳዋዎቹን አነጋግሮ አዲስ ቸኮል ተከታዩን ዘገባ አጠናግሯል። በ2011 ዓ ም በሀገሪቱ ሁሉም ክልሎች ባሉ ወረዳዎች ተመርቀው በስራ አጥነት የተቀመጡ ወጣቶችን በመመዝገብ ነው በጎ ፈቃደኛ ወጣቶችን በሀገር አቀፍ ደረጃ ማሰማራት የተጀመረው። በወቅቱ ከተመዘገቡ ወጣቶች መካከል ከ10 ሺ በላይ የሚሆኑትን የሰላም ሚኒስትር 2013 መጀመሪያ ላይ በ19 ዩኒቨርሲቲዎች ደልድሎ ለ45 ቀናት ስልጠና እንዲያገኙ አድርጓል። ሰልጣኞቹ እንደሚገልጹት በእነኚ 45 ቀናት በልዩ ልዩ ዘርፎች ስልጠናዎችን ወስደዋል። በስልጠናዎቹ የራስ አቅም መገንባት ወይም ሰልፍ ስኪል፣ የጊዜ አጠቃቀም፣ የሴቶች ጠበቃ፣ የአመራር ክህሎት፣ ሰብአዊና ዲሞክራሲያዊ መብቶች፣ የመንግስት ስርዓት አይነቶች፣ የማህበራዊና መደበኛ ሚዲያዎች አጠቃቀም፣ የሀገር መንግስት ግንባታ፣ ስራ ፈጠራና ተቀጣሪነት፣ የማህበረሰብ አገልግሎት፣ የፆታ እኩልነት እና የመሳሰሉት የተዳሰሱ ሲሆን ስልጠናዎቹም የወጣቶችን አመለካከት በእጅጉ የቀየረ እንደሆነ ሰልጣኞቹ ይናገራሉ። ስለ በጎ ፈቃድ ዘመቻው አላማ ለአሜሪካ ድምጽ ቃላቸውን የሰጡት የሰላም ሚኒስትሯ ሙፈሪያት ካሚል የመርሃ ግብሩ አላማ ወጣቶቹ ህብረተሰቡን እንዲያገለግሉ መደላድል ከመፍጠር ባለፈ የተሳሳቱ ትርክቶችን ማረምና ወንድማማችነትን ማጎልበት እንደሆነ ነው የሚናገሩት። እነዚህ ልጆች ለአርባ አምስት ቀን አሰልጥነን ወደ ሁሉም የሀገራችን አካባቢዎች ነው ያሰማራ ነው። በዚህ ቆይታቸው ሂደት እንደ ሀገር ያለንን ባህል እሴት የማወቅ ድላግኝተዋል የያዟቸው የተሳሳቱ ትርክቶችን ለማረም እድል አግኝተዋል። ሲነገራቸው የነበረው ማህበረሰብ ወይም ሲሰሙት የነበረው ማህበረሰብ በተግባር ሌላ ሆኖ እንዳገኙት አረጋግጠዋል። ይሄ አንዱ የአንዱን ባህል እሴት እንዲያውቅ ልቀደል በጎ ፈቃደኝነት ለአብሮነት በሚል መሪ ቃል እየተካሄደ ባለው ሀገር አቀፍ መርሃ ግብር የተሳተፉ አስር ሺህ ሰልጣኞች ከስልጠና በኋላ ከትውልድ አካባቢያቸው ርቀው ወደ ተለያዩ የሀገሪቱ ክልሎችና ከተሞች የተመደቡ ሲሆን አንድ መቶ ሶስት የሚሆኑትም ድሬዳዋ መጠዋል። በሁለት ዙር ተከፍለው ድሬዳዋ የመጡት ሰልጣኞቹ አስተዳደሩ የቤትና ሕክምና ወጪያቸውን ሸፍኖላቸው ያለምንም ክፍያ በልዩ ልዩ ዘርፎች በበጎ ፈቃደኝነት ሲያገለግሉ ቆይተዋል። መጀመሪያ ላይ በጎ ፈቃደኞቹ ከተመረቁባቸው ዘርፎች ጋር ግንኙነት ባላቸው የመንግስት መስሪያ ቤቶች ተመድበው አገልግሎት ይሰጡ ነበር። በዚህም አመርቂ ስራ ሰርተዋል ሲል በጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ አቡ ይናገራል። ለመጀመሪያ ሶስት ወራት አካባቢ ላይ በመንግስት መስሪያ ቤቶች ተመድበን በየፊልዳችን ነው የተመደብ ነው። ለምሳሌ መምህራኖች። በሌላ በኩል ደግሞ ገቢዎች ላይ የተመደቡ ልጆች ወደ ሰላሳ ሰባት የሚሆኑ ብዙ ገቢዎች ላይ ነበሩ የተመደቡት። እስከ ቀዳሜ ድረስ ከእሁድ ውጭ ያሉትን ቀናቶች ጠዋት ማታ ሳይሰላችሁ በመስራት ብዙ ለውጥ አምጥተዋል። በሌላ ደግሞ በማብራት ኃይል የተመደቡ ልጆችም እንደዛው እየሰሩ የሚገኙበት ሁኔታ አለ። የኩነቶች ቢሮ ላይ አለ፣ እነሱ ላይ የተመደቡ ልጆችም በሰፊው እየተንቀሳቀሱ ነው ያሉት። ሰርቬንግ ላይ የተመደቡ ልጆች ሳይት እየወጡ የሰርቬንግ ስራ ሲሰሩ ነበር። ይሁንና አፈጻጸማቸው ከተገመገመ በኋላ በመንግስት መሰሪያ ቤቶች ከሚሰሩ ይልቅ ቀጥታ ከህብረተሰቡ ጋር በሚያገናኙ የበጎ ፈቃድ ስራዎች ላይ ቢሰማሩ ይሻላል በሚል አቅጣጫ ተቀምጦላቸው በዚሁ አቅጣጫ መስራት መጀመራቸው ተነግሯል። በዚህም በርካታ ስራዎች እንደሰሩ ነው የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣሃ ለአሜሪካ ድምጽ ያስታወቁት በተለያዩ የልማት ስራ ላይም በተለይ ህብረተሰቡን ከመርዳት አቅመ ደከማ የሆነ ህብረሰቦች ነው ከማገዝ አንጻር በጣም ሰፊ ስራ እጅግ በጣም ሰፊ ስራ በሚባል ደረጃ በሁሉም ከተማ ቀበሌ ላይ ይህንን ስራ እየሰሩ ነው ያሉት የአቅመ ደከማዎችን በመርዳት ቤት የፈረሰባቸው ኦር በጣም የደከሙ ሰዎችን ቤት መገንባት፣ ጽዳት ዘመቻ ላይ በመሳተፍ የአዛውንቶችና አባቶችን ገላስ ከማጠብ ልብሶችን በማጠብ ከዛም አልፎ ደግሞ በተለይ አንዳንድ አካባቢዎች ላይ በጎርፍ ሲጠቁ የነበሩ አካባቢዎችን የጎርፍ መከላከያ ዲሽን በመገንባት በጋቢሆን ድንጋይ አስፎ በራሳቸው እየሰሩ ያሉበት ሁኔታ። በዚህ ሂደት ቀድሞ በመንግስት መስሪያ ቤቶች ሲሰሩ ከነበሩበት ይልቅ አሁን ከህብረተሰቡ ጋር ለመቀራረብ የተሻለ እድል ተፈጥሮላቸዋል። በበጎ ፈቃድ ስራዎቻቸውም የድሬዳዋ ነዋሪዎችን ከጎናቸው እንደነበሩ ወጣት ሰንበቱ ይናገር። ቀጥታ ሴክተር ላይ በነበርንበት ብዙ ከማህበረሰብ ጋር የመገናኘት እድል አልነበረንም። አሁን እያወቁን ነው፣ እየተሳተፉ ነው ከኛ ጋር፣ የሚያበረታቱም ሰዎች አሉ። ዜሮ ስምንት ቀበሌ ህብረተሰቡ ነው ወጥቶ አብሮን ሲሰራ የነበረው ማለት ነው። ኢቨን በአሁኑ በበዓሉ ማለት ነው፣ በዚህ ያለፈው ረመዳን በዓል ላይ እንደው ሰብስበውን ጠርተውን ከብቱ ላርደውልን ነው አብልተውን። ይሄ ማለት ምንድን ነው? የምስጋና ማቅረብም ነው። ዜሮ አንድ ቀበሌ ብዙ ቀበሌዎች ላይ ያሉት ህብረተሰብ ጋር ከወረድን ጀምሮ ስለኛ በደንብ የተረዱ ነው። በጎ ፈቃደኛ ወጣቶቹ አሁንም አራት ቀሪ ወራትን ድሬዳዋ ላይ ይቆያሉ። በዚህ ሂደት ይህንኑ ከህዝብ ጋር የሚተሳሰሩበትን ስራ አጠናክረው መቀጠል እንደሚፈልጉ ይናገራሉ። ሆኖ መስተካከል አለባቸው የሚሏቸው ነጥቦችም እንዳሉ የበጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ ይናገራል። እና ምንድነው አንድ የግንዛቤ እጥረት አለ። ግንዛቤ ቢኖር አንዳንዶች ላይ የፍላጎት ማጣት አለ። አመራር ህብረተሰቡን በማስተባበር በጀት እጥረት ያለበትን ቦታዎች ደግሞ ከባለ ሀብቶች ሊሆን ይችላል፣ ከተለያዩ ተቋማት ወይም ፋብሪካዎች ሊሆን ይችላል፣ ከተለያዩ አካላት የማሰባሰብ ላይ ሊረዱን ይገባል። ከኛ ጋር መናበብ አለባቸው። ፕላንድ መሆን አለባቸው። ኢቨንት ቤዝድ ብቻ መሆን የለበትም። ሲቀጥል ደግሞ ልጆቹ ሞራሊ የሚሰሩትን ነገር እንዳይዳከሙ ለእነሱ ደግሞ መጠበቅ ያለበት ምክንያቱም ከሀገር ወጥተህ እዚህ ጋር ቤት ስለተከራዩል ትኖራለን ማለት አይደለም። አሁን ያለውን ኑሮ ውድነት ማንም ሰው ያውቃል። የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣም የቀረቡ ችግሮችን ለማስተካከል ጥረት እንደሚያደርጉ ነው የገለጹት። አንዳንድ ጊዜ ያው በኢቨንቶች ላይ የመጠመዳለ እሱ ማስተካከያ አርግተው በተቀቀደ አሁን በተለይ በዚህ ክረምት ላይ በእቅድ እንዲመሩ እያሰብን ያለው እና ከወጣትና ስፖርት ኮሚሽን ጋር በመነጋገር ይህን በአስቸኳይ እንዲስተካከል እናደርጋለን። ከእንድሮ ውድነት ጋር ተያይዞ ያው እንደሚታወቀው እንዳገረቀፍ የምናያቸው አንዳንድ የእንድሮ ውድነት የዋጋግጅ ፍቶች እያየን ያለ ነው እና ይህንን ወረድኛውን ለንግድና ኢንዱስትሪ ቢሮ ደብዳቤ ይጽፈናል። ለንግድና ኢንዱስትሪ ቢሮ ምናምን ዛሬ ነው የፈረጉት ቢሆን ይጽፍላቸዋል ከሸማቾች ላይ የሚያገኙበትን እንዲመቻችላቸው የነሱን ቁጥር ጠቅሰን ለንግድና ኢንዱስትሪ ቢሮ መመሪያ እንዲሰጠበት ለወለሞ ሸማቾች ያንን ደብዳቤ ይጽፍናል። የሰላም ሚኒስትር በዘንድሮ የበጀት ዓመትም እንዲሁ በሁሉም ክልሎች ያሉ ተመርቀው ስራ ያልያዙና በበጎ ፈቃድ መሰማራት የሚፈልጉ ወጣቶችን የመዘገበ ሲሆን በያዝነው ሳምንትም በጅማና ቦንጋ ዩኒቨርሲቲዎች ገብተው የሚሰለጡን ወጣቶችን ዝርዝር ይፋ አድርጓል። ከተወሰኑ ሳምንታት በፊት በድሬዳዋና ሀረር ጉብኝት አድርገው የነበሩት የሰላም ሚኒስትር ሙፈሪያት ካሚል ወጣቶቹ አርአያነት ስራ እየሰሩ መሆናቸውን ገልጸው ነበር መራ ሲያከብሩም ቀጣይነት እንደሚኖሩ የገለጹት ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94 ነጥብ 3 ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ወደ ተከታዩ ዘገባችን እናልፋለን። በመረጃ ቴክኖሎጂ ሰልጥ ነው በዓለማችን ከሚገኙ ግዙፍ የቴክኖሎጂ ድርጅቶች ጋር የሰሩ ሁለት ወጣቶች በፈጠሩት በበይነ መረብ የሚከናወን የገንዘብ መክፈያ ስርዓት አማካኝነት ለአባይ ግድብ ማሰሪያ በተደረገ የገንዘብ ማሰባሰብ ዘመቻ በዘጠና ሰዓት ውስጥ ከ100 ሺህ ዶላር በላይ መሰብሰብ ተችሏል። ቻፓ የተሰኘው ይህ ቴክኖሎጂ በተለይ በንግድ ላይ ለተሰማሩ ሰዎች ከየትኛውም ዓለም በቀላሉ ገንዘብ ለመክፈልና ለመቀበል የሚረዳቸው ሲሆን በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ገንዘብ በቀላሉ እንዲዛወር በማድረግ የሀገርን ጥቅም፣ የኢኮኖሚ ገቢ እንዲያሳድግ የቻፓ ተባባሪ መስራች ናኤል ኃይለማርያም ያስረዳል። ከናኤል ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል። ቻፓ የተሰኘው ይህ የገንዘብ ክፍያ መቀበያ ስርዓት እንዴት ነው የሚሰራው? ምን አይነት ቴክኖሎጂ ነው ቻፓ ማለት? አሜሪካን ሀገር ስትራይፕ የበላ አይነት ፕላትፎርም ነው። መርሻንቶች ሁሉ ባንክ ላይ አካውንት ከሚከፍቱ ቤዚካሊ አንድ አካውንት ከፍተው እዛ አካውንት ላይ ምንም አይነት ባንክ ዋሌት ከሚጠቀም ከሰመር ቤዚካሊ እዛ የእነሱ አካውንት ላይ እንዲገባ ማድረግ ማለት ነው። ኦንላይን እና በኦፍላይን በሆነ መንገድ ይህንን ገንዘብ ማሳለጫ ነው ቻፓ የሚሰራው ማለት ነው። እንግዲህ ይህንን ስርዓት የጀመራችሁት ለአባይ ግድብ ማሰባሰቢያ ነው ወይስ ከዛ ቀደም ብሎ ተሰሩት ነበረ? ከዛ ቀድሞ ነበር አክቹዋሊ የጀምር ነው ከሁላችንም ውጭ ነበርን። ወደዚህ ስንመጣ የመጀመሪያ አሰብነው ነገር ምንድን ነው ለሀገራችን ምን እናበርከት የሚለው ነገር ነበር። እና ይህንን ደግሞ እንደ ትልቅ አጋጣሚ አባይ ላይ ደግሞ ሚኒካሊ ይህንን ለማሳየትም፣ በዛውም ለመንግስት የፊንቴክን ፓወርፉልነት እና አገር ላይ ምን ያክል ጠቀሜታ እንዳለ ለማሳየትም ስለፈለግን ነው። በዚህ ካሊ ዚህ ፕሮጀክት ላይ ገባ ነው። ስለዚህ ከኢትዮጵያ ውጭም በማንኛውም ቦታ ማንኛውም ሰው መጠቀም የሚችለው ቴክኖሎጂ ነው ማለት ነው። አዎ እሱን በፓርትነርሽፕ እንደዛ ማድረግ እንችላለን። ሰው አሁን አባይ ቤዚካሊ፣ አሜሪካ ነገር ያለ ሰው ቀጥታ ዶኔት ሲያደርግ እኛ እዚህ ላለ ባንክ ቀጥታ ይገባል ማለት ነው። ሰው ምንድነው የሚያደርገው፣ የአባይ የማይገርድ ፕላትፎርሙ ሰው ዶኔት ሲያደርግ ቀጥታ የሚገባው የኢፒ አካውንት ነው ማለት ነው። ይሄ ያከፋፈል ሳለጫ መንገድ፣ ለምሳሌ ከጎፈንድሚ ወይም ከሌሎች አይነት ያከፋፈል ዘዴዎች ይለያል ወይስ ተመሳሳይ አይነት ጥቅም ነው ያለው? ቤዚካሊ ተመሳሳይ አይነት ጥቅም ነው ያለው። ግን የጎፈንድሚ የተለያየ አካውንት ላይ ነው የሚገባው። ይሄ ግን አሁን ለምሳሌ ማይገርድ ሰዎች እዛ ውስጥ ገብተው ካምፔን ክሬት ማድረግ ይችላሉ እና ብዙ አይነት ካምፔን አዲሽ ይሆናል። ማይገርድ ላይ ግን ሁሉም ቤዚካሊ ማንም ሰው ካምፔን ቢከፍት አካውንቱ ሴም አካውንት ላይ ነው የሚገባው ገንዘቡ ማለት ነው። ገባኝ። በዚህ መንገድ ለአባይ ምን ያክል ተሰበሰበ? ቴክኖሎጂ እንዳሰባችሁት ላሰባችሁት አላማ ምን ያክል አገለገለ? ስኬታማነቱንስ እንዴት ለካችሁት? እንዲሁም ከጠበቅነው በላይ ነው የሆነው። ብዙ ሰዎች ካምፔን የከፈቱ ከታዋቂ ሰዎችም፣ ከዘፋኞችም፣ እንዲሁም ደግሞ ከጆርናሊስቶችም ካምፔን የከፈቱ ሼር እያደረጉ ብዙ ሰብስበዋል። እና ራሱ በጣም የሚገርመው መቶ ሺህ ዶላር ቤዚካሊ ለመሰብሰብ የፈጀብን ወደ ዘጠና ሰዓት አካባቢ ነው። ብዙ ሰዎች አሁን ይህን ፕላትፎርም ተጠቅመው ድሮ አሁን ለምሳሌ አሜሪካ ነገር ብዙ ጊዜ ቼክ ይዘው ነበር ወደ ኤምባሲ ሚሄዱት እና እሱን ነገር ነው በዚህ ጋር ያስቀረ ነው። ቤት ቁጭ ብለው ዶኔት ማድረግ ይችላሉ። ዶኔት ብቻ ደግሞ ሳይሆን በልጃቸው ስም፣ በእናታቸው ስም ካምፔን ኩሬት ማድረግ ይችላሉ። እንዲሁም አንድ ማረሳው ካምፔን አንደኛው ምድነ ኩሬት ያደረገው ከኖርዌይ እናቴ ድሮ በኩራዝ ነበር እያስተማረችኝ እና ይሄን ነገር በማስመልከት ካምፔን ከፍቻለሁ እና እባካችሁ እዚህ ላይ ሰብስቡ። አሁን ያሉት ልጆች የኔ እጣ ፈንታ እንደደረሳቸው በሰስዋት እንዲማሩ ዶኔት አድርገው የሚል ካምፔን አለ። ሰው እንደዚህ የተለያየ ካምፔን በልጁ በርዝዴይ የሚከፈተ አለ። በልጁ ልደት እና ሞር አንድ የመሆናችንን ነገር እዚህ ላይ ናያሁት እና ምንም የፖለቲካ የሃይማኖት የዘር ሚን ብዙ ነገሮች ልዩነት ቢኖሩ ነገር ግን አባይ አንድ የሚያደገን እንደሆነ ማሳያ ነው ያስባለሁ። ቻፓ ከዚህ ከአባይ ግድብ በተጨማሪ ለሌሎች ጉዳዮች ምን ያክል ጥቅም ላይ እየዋለ ነው? ብዙ ሰዎች ተጠቃሚዎች አሉት ወይስ? አዎ፣ ሶ ቤቲካሊ አሁን እኛም ሀሳባችን ምንድን ነው፣ ወደ ታች ወርደን ስሞል ና ሚዲየም ኢንተርፕራይዝ ይባሉትን ለማገልገል ነው። ምክንያቱም ብዙ ጊዜ እነ እነሱ ጋር ነው የፔመንት ፕሮብሌም ያለው እና እሱን ሶልድ ለማድረግ አሁን እየጣርን ያለ ነው። ሰው በደንብ ለዛ እየዘጋጀን ያለ ነው። እንግዲህ እንደ ኢትዮጵያ አይነት ሀገር ላይ በብዛት ሰዎች የወረቀት ገንዘብ ነው ለመገበያያነት የሚጠቀሙበት እና አሁን ደግሞ እናንተ እንዲህ አይነት ቴክኖሎጂውን በምታስተዋወቁበት ወቅት ለታዳጊ ሀገሮች እንደዚህ አይነት የገንዘብ መለዋወጫ መንገዶች ምን ያክል ጠቃሚዎች ናቸው ትላለህ? እዚህ ጋር አንድ የኢኮኖሚክስ ኮንሴፕት አለ፣ ዘቬሪቲ ኦፍ ማኒ የሚባል ማለት ነው። ሰው አንድ ገንዘብ ምን ያክል ይሽከረከራል በሰዎች እጅ ላይ የሚለው ነገር አለ እና ዌል ዲጂታል ሲሆን በጣም ይሽከረከራል። በዛም ደግሞ ምን ያፈልጋል ማለት ነው የሀገርን ጂዲፒ ማሳደግ ይችላል። አንድ ሁለት ደግሞ ገንዘብ ብዙ ጊዜ ካሽ ሲሆን የመሰረቅ እድሉም በጣም ከፍተኛ ነው። ፌክ የመስራት እድሉም በጣም ከፍተኛ ነው። እንዲሁም ደግሞ እንግዲህ ደግሞ አለው። ሶው እነዚህ ነገሮች ሞር ኦፍ እንደዚህ ካሽለስ የሆነ ሶሳይቲ ስንፈጥር፣ ሞር እነዚህ ነገሮች ፈጣሚ ያሉ ማለት ነው ዊች ኢዝ አዳይንድ ሞር ኦፍ ጂዲፒን የመሳደግ እድሉ ከፍተኛ ነው ማለት ነው። እንደዚህ ክሪፕቶ ከረንሲ ብሎክቼን የመሳሰሉ ገንዘብ አልባ የመገበያ መንገዶች ወደ ታዳጊ ሀገሮች ለማስገባት የሚደረጉ ጥረቶች አሉ። ለምሳሌ በቅርቡ ኬንያ ውስጥ ሳራፋ የተሰኘ የክሪፕቶ ከረንሲ ወይም ያለ ገንዘብ የመገበያ መንገድ ወደ ገጠሩ ክፍል ሳይቀር ገብቶ ጥቅም ላይ እንዲውል እየተደረገ ነው። እና እንደዚህ አይነት እናንተ የምትፈጥሯቸውን መንገዶች ወይም ሌሎች፣ በተለይ በኢትዮጵያ ምን ያክል ጠቃሚ ነው ስላለ በጣም ትልቅ ጠቀሜታ አለው ያስባለሁ። ቅድም ከጠቀስኩት ምክንያቶችን በተጨማሪ እንደዚህ የካሶ ሶሳይቲ በሚፈጠርበት ጊዜ ሞሮፍ ዓለም አሁን ካለችበት ደረጃ ላይም ለማድረስ ትልቅ ጠቀሜታ አለው። ሰው ሞሮፍ ወደ ዲጂታል ቴክኖሎጂ በገባ ቁጥር ትርፋማነቱን በዛ ልክ እየጨመረ ይመጣል። እስኪ ስለ ስሙ ደግሞ እናንሳ። ቻፓ የሚለው ስያሜ ከየት መጣ? ቻፓ ማለት በስዋሂሊ ብር ማለት ነው። በእኛ ሀገር ደግሞ በወጣቶች ስላንግ ካሽ ማለት ነው። ይህን ራሱ የተቀንጥፈው ነበረት። አንደኛ እኛ ሀገር ከሰባ ፐርሰንት በላይ የሚሆነው ወጣት ነው ኢትዮጵያ ውስጥ ማለት ነው። ከዛ በተጨማሪ ደግሞ እ በኋላ ላይ ስኬል ማድረግ ስንፈልግ ወደ ኬንያ ወደ ታንዛኒያ፣ ወደ ኤስት አፍሪካ ሀገሮች ለመሄድ ስንፈልግ ብራንዱን በጣም ነው የሚጠቅመን። ምክንያቱም እዛም ኦልሬዲ ካሽ ስለሆነ ማለት ነው። ይህን አስበን ነው እየጀመር ነው። ቻፓን እንግዲህ ህብረተሰቡ በስፋት እንዲጠቀሙ ማድረግ ይቻላል፣ ወይስ ቀጣይ ጉዞ ምን ይመስላል? በአባይ ጀምረናል። ቀጥሎ በስፋት ህዝቡ መጠቀም የሚችልበትን ዕድል ለማመቻቸት ትልቅ ሀሳቦች አሉን። ኢንሴንቲቮችንም አስበናል። ይህንን ራሱ በቅርባ ይፋ እንግዲህ እና ኤልአንተም እንደነገርከኝ በቻይና ቆይተህን የመጣኸው ቻይና ደግሞ በቴክኖሎጂ ከፊት ከቀደሙ ሀገሮች መካከል አንዷ ናት እና ምናልባት የነበርክበትን ትምህርትም ሆነ ስራ እንዲሁም አኗኗር ከቴክኖሎጂ ጋር የተያያዘውን ሁኔታ ስታስበው እና በማደግ ላይ ወዳሉ ሀገሮች ደግሞ ስትመጣ ምን ያክል ወደኋላ ቀርተናል? በቴክኖሎጂ ወጣቱ ተሳታፊ እንዲሆንስ ምን መደረግ አለበት? አሁን ለምሳሌ በቻይና ሳይድ ብናየው ሞር እኔ የነበርኩበት ከተማ ሸንጀን ይባላል። አይፎን የሚመረትበት ከተማ ማለት ነው። የተለወጠበትም ዋና ምክንያት አክቹዋሊ በፖሊሲ ነው እና እዛ ላይ ሞር ቢሰራ እንዲሁም ደግሞ ኢንተርፕሪነርሺፕን ሞር የመነሳሳ ነገሮችን ቢደረግ ብዬ አስባለሁ። እንግዲህ ከዚህ በኋላም ደግሞ በምትሰራቸው አዳዲስ ስራዎችና እና ፈጠራዎች ድጋሜ እንግዳርገን እንደምንጋብዝህ እርግጠኛ ነን። እኔም በጣም አመሰግናለሁ። እግዚአብሔር ትባኝ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፍላችሁ የሚገኘውን የቅዳሜ ምሽት ዝግጅታችን ነው እያደመጣችሁ ያላችሁት። አሁን ለዕለቱ ወደ ያዝ ነው የመጨረሻ ዝግጅት እናልፋለን። በዩናይትድ ስቴትስ የፌዴራል መንግስትና በግዛቶቹ መካከል ስላለው ግንኙነቶች የሚዳስሰው ዘገባ የመጨረሻ ክፍል ቀጥሎ ይቀርባል። ሰለሞን አባተ ነው ያዘጋጀው። የአሜሪካ ዲሞክራሲ እንግዲህ ሁለት መቶ አርባ አምስት ዓመት ሞላው። እነዚህ ዘመናት ግን እንዲያው አልጋ ባልጋ የሆኑ የተደላደሉና የተመቻቹ አልነበሩም። ለነገሩ ዛሬም አይደሉም። በብዙ እሳት መከራና ውጣውረድ የተፈተነችው ዩናይትድ ስቴትስ በባርነት ስርዓት አፍቃሪ ስቴቶችና በነጻነት የሕብረት ኃይሎች መካከል ከተካሄደ የመረረ የእርስ በርስ ጦርነት በሀያኛው መቶ ክፍለ ዘመን ሀያዎቹና ሰላሳዎቹ ዓመታት የገባችበት የበረታ ቸነፈር የወለደው ፈተናና መሻከር የተንሰራፉ ችግሮችን በትከሻና በቆዳው አሳልፋለች። ለትርጉም ለግፊያና ለሽኩቻ የተመቹ ከነበሩት የግዛት ለግዛት ወይም ስቴት ለስቴት የስቴትና የአካባቢያዊ ስልጣናት የስቴትና ፌዴራል ኃይሎች አቅሞች መካከል የነበሩት የብዥታ መስመሮችም ቢሆኑ ይፈጥሯቸው የነበሩ የመሻኮት ግንኙነቶች ሕገ መንግሥታዊና የትርጓሜ የጣልቃ ገብነትና ማረጋጋትን የጠየቁባቸው ጊዜዎች ጥቂት አልነበሩም ዛሬ እንኳ ኮቪድ-19ና ያለፈው ፕሬዚደንታዊ ምርጫ የጋረጧቸው ፈተናዎች ዩናይትድ ስቴትስም ብትሆን ከካበተና ከደነደነ ቁመናና ይዘቷ ጋርም ፍጹም እንዳልሆነች አሳይተዋል። ሀገር ሕያው ፍጡር ነችና፣ ስትታመም፣ ስትታከም፣ ስትፈወስ፣ እንደ ገና ስትመረዝ፣ እንደ ገና ስትፈወስ ትኖራለች። ጤንነቷ ከሕመሟ የበረታና መቋቋም የሚያስችላት ሥርዓትና የተቀረጹ ግንኙነቶች ለሉዓላዊነቷ ጥንካሬ መሠረት ናቸው። በግዛቲቱ ውስጥ ያሉ ዜጎችንና ማኅበረሰቦችን በማቀራረብና በማስተሳሰር መሠረት ላይ የቆመው የዩናይትድ ስቴትስ መንግሥት ስሙ እንደሚናገረው አምሳዎቹ ነጻ ስቴቶች ወይም ግዛቶች የፈጠሩት ኅብረት ነው። በተደራራቢ እርከኖች የሥልጣን ክፍፍል የሚሠራው የዩናይትድ ስቴትስ መንግሥት በፌዴራል ወይም በብሔራዊ ደረጃና በስቴቶች ወይም በክልሎች የተከፋፈሉ አንዳንዴም የጋራ አቅሞችን የሚጋሩባቸው ሥልጣኖችና አካባቢዎች ተደንግገውላቸዋል። ይህ የፌዴራል መንግሥቱና የግዛቶቹ ግንኙነት ወጥነት፣ መናበብና ብሔራዊ ግዴታን ከክልላዊ ኃላፊነት ጋር አጣጥሞና አቻችሎ እንደ አንድ ሀገር ለመንቀሳቀስ በእያንዳንዱ አሜሪካዊ ዜጋ ውስጥ እንዲሰርጽ ተደርጎ የተሰራና የሰረጸም ህገ መንግስታዊ ማንነት አለ። የዩናይትድ ስቴትስ ፌዴራል መንግስትና ስቴቶች ወይም ግዛቶቹ ወይም በአቻ አጠራር የክልል መንግስታቱ በህግ የተደነገጉ የየራሳቸው ስልጣኖች፣ ኃላፊነቶችና ስራዎች አሏቸው። አንዱ የሌላውን ስልጣን እንዲረግጥ ወይም እንዲጥስ አልተፈቀደም። ሆኖም ግን ሁለቱም ሊሰሯቸው የተፈቀዱ ወይም የሚጋሯቸው ኃላፊነቶች ተደንግጠዋል። ፌዴራሉ መንግስት ሀያል አቅምና ስልጣን ያለው ይመስላል። ለመሆኑ የስቴቶች ስልጣን ምን ይሆን? ለፌዴራሉ መንግስት ያልተሰጠ ስልጣን በሙሉ የነሱ ነው። በኤክስፕሬስ እና በኢምፕላይ ያልተሰጠው ሁሉ የነሱ ነው። ስቴቱን ማስተዳደሩ የስቴቱን ፖሊስ እና የጸጥታ ሁኔታ ለማድረግ ይችላሉ። ስቴቱ ውስጥ ያለውን የኢኮኖሚ ጉዳይ ማካሄድ ይችላሉ። የሌላን ስቴት ጉዳይ እስካልተመለከተ ድረስ ከሌላ ሀገር ጋር ውል መፈራረም አይችሉም። ጦርነት ሊያውጁ አይችሉም። ከአንድ ስቴት ወደ ሌላ ስቴት የሚሄደውን ንግድ ኮመርስ ሊቆጣጠሩ አይችሉም። ይኸው ሁሉ የሚሆነው ምንድን ነው ሕገ መንግስቱ ለፌዴራል መንግስቱ ስለሰጠ ነው ጠቅሶ እና ያልተሰጠ ሁሉ የእነሱ ነው። ፌዴራል ሕገ መንግስትን የሚጻረር ሕግ፣ ደንብ ስቴቶች ወይም ክፍለ ግዛቶች ሊያወጡ አይፈቀድም። አንዱ ስቴት ተነስቶ እነዚህን ስልጣኖች ሊጋፋ በሚችል መንገድ የኔ የራሴን እንፈልጋለሁኝ እነዚህን ሁኔታዎች በራሴ ክልል ውስጥ ማስፈጸም እፈልጋለሁኝ ብሎ መንቀሳቀስ ይችላል? አይችልም። አይችልም። አሁን ለምሳሌ አንድ ስቴት ካሊፎርኒያ እንግዲህ ብሪቲሽ ኮሎምቢያን እወጋለሁ የካናዳን ክፍለ ግዛት እወጋለሁ ብሎ ብንስ፣ አይችልም ወይም ከካናዳ ጋር ስምምነት ይኖረኛል ብሎ ቢነሳ አይችልም። ሌሎቹ ቅድም የዘረዘርኋቸው ግን ለምሳሌ ኮንግሬሱ የጦር አዋጅ ማወጅ ይችላል የሚለው ስቴቶች ይህንን ማወጅ አይችሉም አይልም ግን የታወቀ ነው እንዲህ ያደረጉም ብሎ ምክንያቱም ኮንግሬሱ ብቻ ነው የውጭ አይነት ግንኙነት ሊኖረው የሚችል የሚለው አጠቃላይ ሀሳብ ስለሚደግፈው ነው። ይሄ ማለት እንግዲህ ቅድም በተነጋገርነው መሰረት ይሄንን ስልጣን እንደ ኤክስፕሬስ ፓወርስ ወይም ደግሞ ቀጥተኛ ስልጣን ብሎ ለፌዴራል መንግስቱ የተሰጠ ስለሆነ ክልሎቹ እዛ ውስጥ ገብተው የራሳቸውን ህግ ማውጣት መንቀሳቀስ አይችሉም ማለት ነው። አይችሉም አይችሉም። የህገ መንግስቱ አንቀጽ አራት ማመንና መቀበል የሚል ሀሳብ አለው faith and credit ምን ይሆን ፕሮፌሰር? ከዩናይትድ ስቴትስ ህገ መንግሥት አንቀጽ አራት ኑስ አንቀጽ አንድ ላይ ክልሎች ወይም ስቴቶች የአንደኛውን በሌላኛው ክልል ውስጥ የተደረጉ ክንዋኔዎችን የተደነገጉ ህግጋትን ወይም አሰራሮችን በሌላኛው ስቴት ውስጥ ክልል ውስጥም እኩል ተቀባይነት እንዲኖራቸው እምነት እንዲኖራቸው ይደነግጋል። ለምሳሌ በአንደኛው ግዛት ውስጥ የተፈጸመ ጋብቻ ሊሆን ይችላል፣ ይሄ ቤተሰብ ወደ ሌላ ስቴት ቢሄድ። አንድ ስቴት ውስጥ የተገኘ መንጃ ፈቃድ ሊሆን ይችላል፣ ወደ ሌላ ስቴት ቢሄድ። እንዲህ እንዲህ አይነት ግንኙነቶች በዚህ በአንድ ሀገራዊ ግዛት ውስጥ ባሉት ስቴቶች መካከል ላለው ግንኙነት ያላቸው ትርጉም ምንድን ነው? ይሄ እንግዲህ የአንዱን ሕግ ማክበር አንዱ ያከናወነውን ጋብቻ ማክበር የሚያሳየው ምንድን ነው? አንድ አገርነን ነው። ከአንድ ስቴት ወደ አንድ ስቴት መሄድ መቅለል አለበት። እንደዚህ ያሉትን ህጎች ካልተከተሉ ከአንድ ቦታ ወደ አንድ ቦታ ሴት ችግር ይመጣል። የተፈጸመው እና የተከናወነው እንደገና የተደረገውን ነገር አንድ ሴት አንቀበልም እና እንደገና ተሳተፉ የሚል ነገር ብዙ ከበዛ አገሪቱ የተለያዩ የአምሳ አገሮች መኖሪያ ትመስላለች እንጂ የአንድ ሀገር መኖሪያ ላትመስል ነው የሚለው ነው። ቅድም ያልሆ አንቀጽ አራት ላይ ሰክሽን ቱ ኑስ አንቀጽ ሁለት ላይ ምን ይላል? የአንድ ስቴት ዜጋዎች ወደ ሌላ ስቴት ሲሄዱ እንደዚያው ዜጋ እዚያ እንዳሉት ዜጎች መታየት አለባቸው ብሎ ይደነግጋል። ባዕድ አይደሉም፣ አይደሉም። ምን ይላል? ሲቲዘን ኦፍ ኢች ስቴት ሻል ቢ ኢንታይትልድ ቱ ኦል ፕሪቪሌጅስ ኤንድ ኢሚኒቲስ ኦፍ ሲቲዘንስ ኦፍ ዘ ሴቨራል ስቴትስ ይላል። ማለት ከአንድ ቦታ ወደ አንድ ቦታ ስትሄድ የዜግነት መብትህ መከበር አለበት። ዜጋ ነህ። እና እንዲያውም አስራ አራተኛውን ማሻሻያ ፎርቲንዝ አሜንድመንት ማለት የህገ መንግስቱን ስትመለከት ምን ይላል? እዚህ የተወለደ ሰው የአሜሪካ ዜጋ ነው። እንደዚያ ስለሆነ ደግሞ የእያንዳንዱ ሴት ዜጋ ነው ይላል። ያው ቅደም ተከተሉን ተመልከተው። የሚያገናኘው ምንድን ነው? መጀመሪያ የአሜሪካ ዜግነት ነው። የኢትዮጵያ ህገ መንግስት ግን ይገለብጠዋል። የኢትዮጵያ ዜጋ የምትሆነው የክልል ወይም የኔሽንስ የብሔር ብሔረሰቦች አባል ስትሆን ነው። መጀመሪያ ያለህ ግንኙነት ከብሔር ብሔረሰብ ነው። እሱ ነው ዋናው። ያም እኮ ቢሆን ዜግነት ነው እና ምክንያቱም ሁሉ ስልጣን ያለው ይላል እንግዲህ አንቀጽ ስምንት ይመስለኛል የአገዛዝ ስልጣን ማለት ነው በኢትዮጵያ ህገ መንግስት፣ የኢትዮጵያ ብሔሮች ብሔረሰቦች፣ ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል ኢትዮጵያ አይደለም፣ የለዋዋዊ ስልጣን ባለቤቱ የለዋዋዊ ስልጣን ባለቤቶቹ ብሔሮቹ ናቸው። እና ወደ ላይ ነው፣ ከዚያ ተጀምሮ ነው ወደላይ ላይ የሚወጣ። አንድ ጽሑፍ ጽስ ያለው ስለ ዜግነት፣ የኢትዮጵያ ዜግነት። እምለው ምንድነው የኢትዮጵያ ዜግነት? ለዚህ ነው ትንሽ እንዲያው አልዳበረም፣ ስስ ነው ባለው ሁኔታ ባለው ህገ መንግስት። ይህ ግዙፍ የአሜሪካ መንግስት በፌዴራል እና በስቴቶች ደረጃ ያሉትን የስልጣን ክፍፍሎች ለማጠቃለል ንቃኛቸው ከፌዴራሉ መንግስት ልዩ ስልጣኖችና ኃላፊነቶች መካከል የሚከተሉት ዋና ዋና ሆነው ይጠቀሳሉ። ገንዘብ ማተምና ማውጣት፣ በስቴቶች መካከል የሚደረጉ የንግድ ልውውጦችንና የውጭ ንግድን መቆጣጠር፣ የፖስታ ወይም የመልእክት መለዋወጫ አገልግሎቶችን መቆጣጠር፣ ጦርነት ማወጅ፣ የጦር ሰራዊቶችን ማደራጀት፣ የውጭ ግንኙነቶች የሀገር ውስጥ ፍርድ ቤቶችን ማቋቋም፣ ዜግነት መስጠት። ከስቴቶች ኃላፊነቶች የሚከተሉት እንደ ዋና ሊጠቀሱ ይችላሉ። ምርጫዎችን ማካሄድ መምራት፣ ፕሬዝደንታዊ ምርጫዎችንም ይጨምራል። የአካባቢ አስተዳደሮችን ማቋቋም፣ የህዝብ ደህንነትና ጸጥታ፣ የጤናና የበጎ አድራጎት አገልግሎቶችን ማቅረብ፣ ሚሊሺያ ማደራጀትና መያዝ፣ ህገ መንግሥታዊ ማሻሻያዎችን መቀበልና ማጽደቅ በክልሉ ወይም በስቴት ውስጥ የሚከናወኑ ንግዶችን መቆጣጠር። በሁለቱም እርከኖች ሊሰሩ ከሚችሉ ተግባራትን የሚከተሉት ይጠቀሳሉ፦ ህጎችን ማውጣትና ማስፈጸም፣ ባንኮችና ኮርፖሬሽኖችን ማቋቋም፣ መሬትን ለህዝብ አገልግሎት ጉዳይ መውሰድ ወይም መያዝ፣ ፍርድ ቤቶችን ማቋቋም፣ ገንዘብ መበደር። በነዚህ ዘመናት ውስጥ ብዙ ግንኙነቶች እየተለዋወጡ መጥተዋል። ግማሹም በማሻሻያዎች ወይም በአሜንድመንቶች ፣ ቀሪውም ደግሞ በየፍርድ ቤቱ መፍትሄ የሚያገኙ አሉ። ለመሆኑ በእነዚህ የስልጣኖች ክፍፍል ላይ በፌዴራሉ መንግስትና በስቴቶች መካከል ድርድሮች ይካሄዳሉ እንዴ? ለመቀየር ህገ መንግስቱን ህገ መንግስቱን ብቻ ሳይሆን ስልጣናቸውን የስልጣናቸውን ጠርዝ ለማስፋት ለማጥበብ የሚደረጉ ድርድሮች አሉ። አደር በህገ መንግስቱ ነው የሚሰራ። ህገ መንግስቱ ደግሞ ይሄ ይሰራል፣ ይሄ አይሰራም፣ ይሄ ይጻረራል፣ ይሄን አይጻረርም ብሎ የሚናገረው ፍርድ ቤቱ ነው እና ሄደው ፍርድ ቤት መከሳሰስ ነው እና ህገ መንግስቱ ይህን ይፈቅዳል፣ ይህን አይፈቅድም ነው የህገ መንግስቱን ሁኔታ ፌዴራል መንግስቱና እስቴቶቹ ተወራርደው፣ ተነጋግረው አይ ይህንን ከፈለግ ካድርግ የሚባባሉበት ነገር አይደለም። ያ ህገ መንግስት ሁለቱንም እንዲህ ብላችሁ ስሩ ብሎ ስለሚመራ የዚያ ህገ መንግስት ትርጉም ደግሞ ምንድን ነው ብሎ ለመናገር የሚችለው ዳኛ ነው እንጂ ዝም ብሎ እንደፈለጉ ተመካክረው ተለዋውጠው የፈለጉትን ለማድረግ የሚደራደሩበት ነገር አይደለም። ህገ መንግስቱ መደራደሪያ አይደለም። ቢፈልጉም ፌዴራል መንግስቱም ለምሳሌ ይህንን ሂዳችሁ ነገ ስቴቶቹ እኔ ሌላ ስራ አለብኝና፣ ስቴቶቹ እንግዲህ በነገታው ተነስታችሁ ጦርነት አውጁ ቢል አይሰራም። ፌዴራል መንግስቱም እንደዚያ ቢላቸው ማለት ነው። የእነሱ ስልጣን አይደለም። የመወራረድ ነገር አይደለም። ህገ መንግስቱ ይሰጣል፣ አይሰጥህም ትርጉሙ እንዲህ ነው። አይደለም ምናለች አንዴት የሱፕሪም ኮርቱ ዳኛ ነበረች ሳንድራ ዴይ ኦኮነር የምትባል እሷ ምናለች አንዴ እንዴ፣ ኮንስቲቱሽን እኮ እናንተ የፈለጋችሁት ፌደራል ገቨርመንቱን ፈቅዶ ቢሰጥ ወይም ስቴቶች ፈቅዶ የእነሱን ስልጣን ቢሰጡ ፈቅደው ነው የሰጠ ነው ፈቅዶ ነው የተቀበልሁት ሊባል አይቻልም። ለእናንተ አይደለም የተሰራ አለችው፣ ለህዝቡ ነው የተሰራ። ምክንያቱም ስልጣን የስልጣን ማካሄጃ ብቻ አይደለም፣ ስልጣን የስልጣን መገደቢያም ነው። ዜጎች እንዳይጎዱ ህገ መንግስቱ ሲያከፋፍል ስልጣን፣ ይህን አንተ አርግ፣ ይህን አንተ አርግ፣ ፌደራል መንግስቱ ይህን ያርግ ሴቶቹ ይህን ያድርጉ ሲል ማከፋፈያ ብቻ አይደለም። ያ ስልጣን ማከፋፈል የዜጎች ሰብአዊ መብት አንዱ ስልጣን ያዥ ስልጣኑ በስቶ ዜጎችን መብት እንዳይጥስ መገደቢያም ሆኖ መታየት አለበት ማለት ነው። ዛሬ ከዓለም መንግስታት ሃያ አምስቱ በፌዴራል ስርዓት የሚተዳደሩ ናቸው። የህዝባቸው ብዛት ግን ከዓለም ከአርባ ከመቶ በላይ የሚሆነውን ይሸፍላል ዩናይትድ ስቴትስ እና ኢትዮጵያ ከእነዚህ መሃል ይጠቀሳሉ። በዩናይትድ ስቴትስ ፌዴራላዊ ፕሬዚደንታዊ ሕገ መንግሥታዊ ሪፐብሊክ የጎንና የቁም አሰራሮች ውስጥ መሰናክሎችና ፈተናዎች አሉ ነበሩ። ለመሆኑ የዚህ ስርዓት የተለዩ ባህሪያት ምንድን ናቸው? በፌዴራላዊ ስርዓት ውስጥ ያሉ ሁለት የአስተዳደር አካላትና እርከኖች የሥልጣን መገፋፋትን ሲፈጥሩ ተስተውለዋል። ፌዴራሊዝም አካባቢያዊነትንና ወገናዊነትን ሲያስከትል፣ የተጠያቂነትን ጠርዞች ሲያጠብ፣ በክልሎች ወይም በስቴቶች መካከል አለመተካከልን ወይም አለመመጣጠንን ሲያጎላ ብሔራዊ ፖሊሲዎች በክልሎች ወይም በስቴቶች እንዲታቀቡ ለማድረግ እድል ሲሰጥ ታይቷል። እነዚህን የመሳሰሉ እንከኖች በፌዴራሊዝም ውስጥ ቢኖሩም ይህ ሥርዓት የሚፈጥረው ወይም ሊፈጥር የሚችለው የሥልጣን ክፍፍል ወይም አንድ ቦታ ላይ አለመደረት፣ የተለያዩ የመንግሥትነት ሥልጣኖች በማዕከልና በስቴቶች እንዲሁም በአካባቢያዊ ደረጃ መስፈን ሁሉም ፈቅዶት ተስማምቶበት የገባበት ሊጣስና ሊደፈር የማይታሰብ ልልነትና ታጣፊነት የሌለው የጠነከረ ቅድስናው የማይገሰስ የተጻፈ ሕገ መንግሥት መኖር ሕገ መንግሥታዊ ውዝግቦችን በሰከነ መንፈስና ያለ አድሏዊ ዝንባሌ የሚያይና የሚፈታ ልዩ የዳኝነት አካል አካባቢያዊ ጉዳዮችን በተሻለ ሁኔታ መረዳት፣ መገንዘብ መቻል። የዜጎች ተሳትፎ መስፋት ከአምባገነናዊነት መጠበቅ። የሰፋ ስኬትና ውጤታማነት፣ ስቴቶች የተለያዩ ፖሊሲዎችን ለማራመድ ክፍት ከመሆናቸው የሚመነጭ የሕግጋት መሻሻልና የፈጠራ ዕድሎች መበረታታት፣ የክልልና አካባቢ ሥልጣናት ለዜጎች ፍላጎቶችና ጥያቄዎች በተሻለ ሁኔታ መልስ የሚሰጡ መሆን የመቻላቸው የሰፋ ዕድል ከብዙዎቹ የፌዴራል ስርዓት ጠቃሚና ትርፋማ ጎኖች ተብለው በፖለቲካው ሳይንስና በሕዝብ በህዝብ አስተዳደር ጠቢባን ከሚነሱ እሴቶች መካከል ይጠቀሳሉ። በዩናይትድ ስቴትስ የፌዴራሉ መንግሥትና የእስቴቶች ወይም የክልላዊ መንግሥታቱ ግንኙነት፣ ይህ ርዕስ ከተጨማሪ ማብራሪያዎች ማስረጃዎችና አስተያየቶች ጋር ይቀጥላል። እስከዚያው ግን በእነዚህ ተከታታይ ዝግጅቶች ውስጥ የበሰሉና ሙያዊ ሐሳቦቻቸውን ከለዛ ጋር እያካፈሉን ላሉት ለፕሮፌሰር አድኖ አዲስ ምስጋናዬን ልግለጽ። አድኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው ማስተምረው። ህገ መንግሥት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ አገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው ማስተምረው። ስለ ሀገሪቱ ጸጥታም ሴኪሪቲ አስተምራለሁ። ለእናንተም አብራችሁን ላላችሁ አድማጮች ምስጋናና ክብሬ ድረስ። ሰላም ጤና ይስጥልን። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዝግጅቶቻችን ላይ አስተያየት ካላችሁ ተዘዋሪው የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ሰላም በደናደሩ Thank Yeah.